በሰብአዊ ጉዳዮች ዙሪያ በኢትዮጵያ ውስጥ እየተከናወኑ የሚገኙ ተግባራትን ለመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽነር ማብራሪያ እንደተሰጠ የሰላም ሚኒስትሯ አገለጹ። ኮሚሽነሩ የተከናወኑት ሥራዎችን በአካል ተገኝተው እንደሚመለከቱ ተናግረዋል። መለስካቸው አምሃ ዘገባ አድርሶናል። የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል በጽህፈት ቤታቸው ዛሬ በሰጡት አጭር መግለጫ እንዳስታወቁት የኢትዮጵያ መንግስት በትግራይ ክልል ህግን ለማስከበር ከወሰደው እርምጃ በኋላ በሰብአዊ ሁኔታው ዙሪያ እየተከናወነ ነው ያሉትን ስራ ለተባበሩት መንግስታት ድርጅት የስደተኞች ጉዳይ ኃላፊ ፊሊፖ ግራንዲ አብራርተውላቸዋል። ሚኒስትሯን እንዳስረዱት በመንግስት ደረጃ በርካታ ሚኒስትሮች የተካተቱበት አገር አቀፍ ኮሚቴ በዚህ ስራ ላይ መሰማራቱን ገልጸው ለኮሚሽነሩ ያስገነዘቧቸውን ዘርዝረዋል። ይሄ ብሔራዊ ኮሚቴ 26 ከሚሆኑ ዓለም አቀፍ ድርጅቶችና አጋሮች ጋር በቅርበት እየሰራ ነው የሚገኘው። ይህንም በማስተባበር ሂደት የመንግስታቱ ድርጅት የተቀማጭነታቸውን ኢትዮጵያ ያደረጉ ተወካይ አሉ። ከሳቸው ጋር ቀደም ሲል በዝርዝር ጉዳዮች ላይ ስምምነት ደርሰን በዛ ስምምነት መሰረት የተለያዩ የመልሶ ማቋቋም እና የሰብአዊ እርዳታ ተግባራትን እያከናወን እንገኛለን። የሄድንበትን ድንበትን ርቀት አስገንዝበናቸዋል። በተለይም በንግግራቸው ውስጥ የተለየ ትኩረት ተሰጥቶት የነበረው የስደተኞችን ጉዳይ በተመለከተ ለኮሚሽነሩ የተደረገውን ገለጻ ለጋዜጠኞች አስረድተዋል። በተለይም ትግራይ የሚገኙ አራት የስደተኛ ካምፖች ውስጥ ያሉ የኤርትራ ስደተኞች አሉ። ከስደተኞች ጋር ተያይዞ ያለውን የደህንነት ሁኔታቸውን ገልጸንላቸዋል። በተለይ ሁለቱ ካምፖች ሰባ ፐርሰንት የሚሆኑ ስደተኞች የሚገኙባቸው የተሻለ ደረጃ ላይ ያሉ መሆኑን አስገንዝበናቸዋል። ቀደም ሲል ከነበሩት ሁለቱ ካምፖች የወጡ ስደተኞች ደግሞ ከሶስት ሺህ በላይ የሚሆኑ ስደተኞች ወደ እነዚህ ካምፖች መግባታቸውን፣ ቀሪ ስደተኞችም በተለያዩ ቦታዎች ይገኛሉ። እነዚህን ስደተኞች የማሰባሰብ የዕለት ምግቦቻቸውን፣ መድኃኒት፣ የውሃ አገልግሎት እንዲያገኙ ከማድረግ አንጻር በስደተኞችና ከስደት ተመላሽ ኤጀንሲ አማካይነት በቅርበት ከ ዩኤንኤችሲአር ጋር በጋራ በመሆን እያከናወኑ ያሉት ተግባር አለ። በተሰሩ ስራዎች ላይም የሄድንበትን ርቀት ገለጻ አድርገንላቸዋል። ሚኒስትር ሙፈሪያት አክለውም የሰላም ሚኒስቴርና ከስደትና ስደት ተመላሾች ኤጀንሲ ጋር በመተባበር ከአንድ ዓመት በፊትም የስደተኞችን አያያዝ በተመለከተ ዓለም አቀፍ ስምምነቶችንና ደረጃዎችን በጠበቀ መልኩ አያሌ ስራዎች ሲከናወኑ እንደቆዩ ገልጸዋል። ወደ አንድ ሚሊዮን የሚጠጉ ስደተኞችን የምታስተናግደው ኢትዮጵያ ጥያቄ የተነሳባቸው በትግራይ የሚገኙ ስደተኞችን የተመለከተ መሆኑን ጠቁመው በሚቀጥሉት ሁለት ወይም ሶስት ቀናት ውስጥ ከኮሚሽነር ፊሊፖ ግራንዲ ጋር ተገናኝተው እንደሚወያዩ ተናግረዋል። አሁን በተፈጠረው ሁኔታ ከአጠቃላይ አንድ ሚሊዮን ገደማ ከሚጠጉ ስደተኞች የ18 ሺህ ገደማ ስደተኞች ጉዳይ ነው ማለት ነው እያነጋገረን ያለውና የአንድም ስደተኛ ጉዳይ ቢሆን ያገባናል ብለን ነው እየሰራን ያለነው። በእኛ በኩል ይኸው የጀመርነው ጥረት ተጠናክሮ እንደሚቀጥል ከተባበሩት መንግስታት የስደተኞች ጉዳይ ጽሕፈት ቤት ጋርም በቅርበት የጀመርነውን ስራ አጠናክረን የምንቀጥል መሆኑን በቀጣይነትም የስደተኞችን ሁኔታና አገልግሎት ለማሻሻል በዘላቂነት እንሰራቸዋለን ብለን ያቀድናቸው እቅዶችን ተግባራዊ ከማድረግ አንጻር ሰፋፊ ጥረቶችን የምናደርግ መሆኑን በእኛ በኩል ገልጸንላቸዋል። እነሱም ያለውን ነባራዊ ሁኔታ ይበልጥ ለመረዳት በቅርበት ለመመልከት ነው በአካል እዚህ የተገኙት። ከዚህ ተነስተው ቀጥሎም እንዴት ትብብራችንን አጠናክረን እንቀጥላለን የሚሉ ጉዳዮች ላይ የጋራ ሀሳብ ለመያዝ ስለሆነ በሚኖራቸው የቀጣይ ሁለት ሶስት ቀናት ቆይታ በተጨባጭ የሰራናቸውን ስራዎች መሬት ላይ ወርደው የሚያዩበት ጊዜ እንደሚሆን ተነጋግረናል ማለት ነው። በሰሜን ኢትዮጵያ መንግስት ህግን ለማስከበር ወስጀዋለሁ ካለ ወታደራዊ እርምጃ በኋላ በሰብአዊ ጉዳዮች ዙሪያ ከዓለም አቀፍ ድርጅቶችም ሆነ ከምዕራቡ ዓለም ሀያላን ሀገሮች መንግስታት በኢትዮጵያ መንግስት ላይ ወቀሳ እየተሰነዘረ መሆኑ አይዘነጋም። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ